በዚምባብዌ ወደ ትምህርት ቤት በመጓዝ ላይ የነበረች የዘጠኝ ዓመት ታዳጊ በግዳጅ ተደፈረች። ታዳጊዋ በኤች አይ ቪ ታዋሲ ተያዘች። አስገድዶ የደፈራት ግለሰብ በፖሊስ ቁጥጥር ስር ቢውልም ወዲያውኑ ከእስር ተለቀቀ። ምክንያቱ ጉቦ በመክፈሉ ነበር። ይህ ትራንስፓረንሲ ኢንተርናሽናል ከሰሃራ በታች በሚገኙ የአፍሪቃ ሀገራት ካጋጠሙት ታሪኮች አንዱ ነው። ተቋሙ ይፋ ባደረገው የዳሳ ጥናት ከሰሃራ በታች በሚገኙ የአፍሪቃ ሀገራት ወደ 75 ሚሊዮን የሚሆኑ ሰዎች ባለፈው አንድ ዓመት ከፖሊስ አሊያም ፍርድ ቤት ቅጣት ለማምለጥ እጅ መንሻ ወይም ጉቦ ከፍለዋል። አፍሮ ባሮ ሜትር ከተሰኘ የማህበረሰብ ጥናት ጋር በመተባበር በ28 ሀገራት የተሰራው የዳሳ ጥናት ተሳታፊዎች ከሰሃራ በታች በሚገኙ የአፍሪቃ ሀገራት ሙስና በአስደንጋጭ ፍጥነት እየጨመረ መሆኑን ተናግረዋል። ኮራሌ ፕሪንግ የጥናቱ አስተባባሪ ናቸው። በደቡብ አፍሪቃ 83 በመቶ የጥናቱ ተሳታፊዎች ባለፉት 12 ወራት ሙስና መጨመሩን ተናግሯል። ይህ እጅግ ከፍተኛ ቁጥር ነው። በደቡብ አፍሪቃ በቅርቡ ተከስቶ በነበረው የሙስና ቅሌትና በሚሊዮን የሚቆጠር ዶላር ወጪ የሆነበት የፕሬዝደንቱ የመኖሪያ ቤት እንዲሁም ከሀዲዱ ጋር የማይስማማ የባቡር ግንባታ ጉዳይ ላይ የህዝብ ቅሬታ መኖሩን ይጠቁ ይጠቁማል። በዳሰሳ ጥናቱ መሰረት 58 በመቶ አፍሪካውያን ባለፈው አንድ ዓመት ሙስና እየተባባሰ መጥቷል ብለው ያምናሉ። የአህጉሪቱ መንግስታትም ችግሩን በአግባቡ አልተቆጣጠሩትም ባዮች ናቸው። በጥናቱ ከተዳሰሱ 28 ሀገራት መካከል 18ቱ ደግሞ ጭርሱን ችላ ብለውታል። የጥናቱ ተሳታፊዎች የአፍሪካ ፖሊስና የቢዝነስ ሥራ አስፈጻሚዎች በከፋ ሙስና የተዘፈቁ እንደሆኑ ምላሽ ሰጥተዋል። ኮራሌ ፕሪንግ፣ በአፍሪቃ ያለው ሙስና አስከፊ ጫና እያሳረፈ የሚገኘው የዕለት ጉርስ ባጡት፣ መጠለያም በተቸገሩት ላይ መሆኑን በዚህ ጥናት ተረድተናል ሲሉ ይናገራሉ። ያገኘናቸውን መረጃዎች በጥንቃቄ ስንመረምር በሙስና እጅግ የተጎዱት ድሆች መሆናቸውን ተረድተናል። በአፍሪቃ የእጅ መንሻ የመክፈል ዕድላቸው ድሆች ከሀብታሞች ይልቅ ሁለት እጥፍ ላቅ ያለ ነው። ይህ በሀገሪቱ ድሆች ላይ ፍጹም ተቀባይነት የሌለው ጫና ነው። እነዚህ ሰዎች የዕለት ምግባቸውንና መጠለያ ለማግኘት የሚታገሉ ሰዎች ናቸው። አፍሪቃውያኑ የእጅ መንሻ መክፈል አሻፈረይ ለማለትም ሆነ በጸረ ሙስና ትግል ውስጥ አስተዋጽኦ ለማበርከት እንደማይችሉ ያምናሉ። እንደ ፖሊስና ፍርድ ቤቶች ያሉ የመንግስት ተቋማት የችግሩ አካል መሆናቸው ደግሞ ተስፋ ከሚያስቆርጠዋቸው መካከል ይገኙበታል። ከአህጉሪቱ ደቡብ አፍሪካ በ83 በመቶ፣ ጋና በ76 በመቶ እንዲሁም ናይጄሪያ በ75 በመቶ ሙስና ከፍ ማለቱ ያሳየባቸው ተብለው በጥናቱ ተዘርዝረዋል። በቡርኪና ፋሶ፣ በማሊና ኮት ዲቯር ቃለመጠይቅ የተደረገላቸው ሰዎች ሙስና ተባብሷል በማለት ምላሽ የሰጡ ዜጎች ቁጥር አነስተኛ ነው። በጥናቱ መሰረት ፖሊስ፣ የቢዝነስ ሥራ አስፈጻሚዎች፣ የመንግስት ባለስልጣናት ዳኞች፣ የምክር ቤት አባላት፣ የክልል መንግስት አማካሪዎች፣ የፕሬዚዳንት ጽህፈት ቤት፣ ባህላዊና ሃይማኖታዊ መሪዎች በተለያየ ደረጃ እጅ መንሻ የሚቀበሉ ተብለው ተዘርዝረዋል። ኮራሌ ፕሪንግ ደካማ የመንግስት መዋቅር በአፍሪቃ ለተስፋፋው ሙስና ምክንያት መሆኑን ያስረዳሉ። ደካማ የመንግስት መዋቅር ያላቸው ወይም ግልጽነትና ተጠያቂነት የሌለባቸው አገራት ከፍተኛ ሙስና የሚታይባቸው ናቸው። እነዚህ ሀገራት ሲቪክ ማህበረሰብ በሀገራቸው እንዲኖሩና ሙስናን ለመዋጋት በሚደረገው ጥረት እንዲሳተፉ አይፈቅዱም። በዚህ ጥናት ኢትዮጵያ አልተካተተችም። የዳሳ ጥናቱ በምዕራብ አፍሪካ ተከስቶ ለነበረው የኤቦላ ወረርሽኝ ዘገምተኛ ምላሽ የሰጡ የተባሉት ላይቤሪያ እና ሴራሊዮን ከፍተኛ ሙስና የሚታይባቸው መሆናቸውን ጠቁሟል።